እግዚአብሔር አምላካችንን እናመሰግናለን። ዛሬ አሁንም ከገላትያ ወጣ ብዬ ማቴዎስ ወንጌል ምዕራፍ ስምንት ላይ ጥቂት ነገር እንድናይ እፈልጋለሁ። የመልእክቴ ርዕስ የለምጻሙ መንጻት የሚል ነው። በተለይ ከቁጥር አንድ እስከ አራት ያለውን እንደገና አነብላችሁና በዚህ ጉዳይ ላይ አብረን እንመለከታለን። ከተራራውም በወረደ ጊዜ ብዙ ህዝብ ተከተሉት። እነሆም ለምጻም ቀርቦ ጌታ ሆይ፣ ብትወድስ ልታነጻኝ ትችላለህ እያለ ሰገደለት። እጁንም ዘርግቶ ዳሰሰውና እወዳለሁ፣ ንጻ አለው። ወዲያውም ለምጹ ነጻ። ኢየሱስም ለማንም እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህን አሳይ፣ ለእነሱም ምስክር እንዲሆን ሙሴ ያዘዘው መባ አቅርብ አለው። አጭር ጸሎት እንጸልይ እስኪ። ቅዱስና ታላቅ ሆንክ የዘላለም አምላክ እግዚአብሔር አባታችን፣ ከታላቅ ምረት የተነሳ በፊትህ ነው ያለነውና እናመሰግንሃለን። አቤቱ ኃጢአታችንን ይቅር ስላልክ እናመሰግንሃለን። ደግሞም ኃጢአታችንን ይቅርበልና በዚህ ሰዓት በመካከላችን አንተ እንደገና ተመላለስ። ክብር ሁሉ ለአንተ እንዲሆን ይህንን ቅዱስ ቃልህን ግለጥልን። በነገር ሁሉ እያንዳንዳችንን በጌታ በመንፈስ ቅዱስ አማካኝነት አስተምረን። ክብር ላንተ ይሁን በጌታ በኢየሱስ ስም አሜን። እግዚአብሔርን እናመሰግናለን። ጌታ ኢየሱስ ክርስቶስ እዚህ ጋ የእግዚአብሔር ቃል የሚያሳየን ከለምጻም ሰው ወዲያውኑ ሲፈወስ ነው ግን አጠቃላይ እንዴት እንደሆነ ሁኔታውን ባስረዳችሁ ጥሩ ነው። ማቴዎስ ወንጌል ምዕራፍ አምስት፣ ለነገሩ ከማቴዎስ ሶስት መጀመር እንችላለን። ማቴዎስ ሶስት ላይ መጥምቁ ዮሐንስ ጌታ ኢየሱስን አጠመቀው። ማቴዎስ ምዕራፍ አራት ላይ ጌታ ኢየሱስ ክርስቶስ ከሰይጣን ወደ ምድረ በዳ ሄዶ አርባ ቀን አርባ ሌሊት ከጾመ በኋላ ተፈተነ። ማቴዎስ ምዕራፍ አራት ላይ የተወሰኑ ፈውሶችን ጌታ ኢየሱስ ክርስቶስ በተወሰኑ ቦታዎች ላይ አደረገ። ከዛ ማቴዎስ አምስት፣ ማቴዎስ ስድስት እና ማቴዎስ ሰባት በመጽሐፍ ቅዱስ በጣም የታወቁ ክፍሎች ናቸው። ጌታ ኢየሱስ ክርስቶስ የተራራው ስብከት የሚባለውን ስብከት የሰበከበት ቦታ ነው። ልክ ያንን የተራራ ስብከት ከጨረሰ በኋላ ነው በጣም ብዙ ሺህ ሰዎች ናቸው እየሰሙት ያሉት እና ከተራራው ላይ ሲወርድ ነው። ማቴዎስ ስምንት የሚያሳየን ከተራራው በወረደ ጊዜ ይላል ቁጥር አንድ ማቴዎስ ስምንት ብዙ ህዝብ ተከተሉት። ለነገሩ ተራራው ስር ተራራው ላይ ጌታ ኢየሱስ ተቀምጦ ይሰብክ በነበረበት ጊዜ ይሰሙት የነበሩ ሰዎች ናቸው እነዚህ ብዙዎቹ እንዳለ ተከትለውት እንደመጡ ነው የምታዩት። ግን አሁንም ጥቂት ነገር ብታዩ ጥሩ ነው። ማቴዎስ 7 ቁጥር 29 ላይ ምን ሚል ቃል ታያላችሁ? ኢየሱስም ይህንን ነገር በጨረሰ ጊዜ ህዝቡ፣ እነዛ ብዙ ህዝብ በትምህርቱ ተገረሙ፣ እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበር። እና ጌታ ኢየሱስ ክርስቶስ ብዙ ጉዳዮችና ያነሳው አምስት ስድስት ሰባት ላይ እና ህዝቡ በጣም ተደንቀዋል። እና ከዚህ ሰው ማን ይለያል ብለው ጌታ ኢየሱስን እየተከተሉት ነው የነበሩት። ልክ እንግዲህ ጌታ ኢየሱስን እየተከተሉ እያለ ሰው እየተከተለው በጣም ብዙ ሺህ ህዝብ ነው። ቁጥር ሁለት ላይ ስትመጡ እነሆ ብሎ ለምጻም ቀርቦ ለምጻም ሰውዬ ጌታ ኢየሱስ ክርስቶስን እንዳናገረው ታያላችሁ። አሁንም ስለ ማቴዎስ ምዕራፍ ስምንት እንግዲህ ማቴዎስ ምዕራፍ ስምንት፣ ከተራራው በወረደ ጊዜ ጌታ ኢየሱስ ክርስቶስ ቀጥሎ ያለ ክፍል ነው እና በጣም የሚገርም ምዕራፍ ነው። የሙሉውን የፈውስ ምዕራፍ ነው። ፈውስ ብቻ ነው ያለበት እና በእርግጥ ፈውሶቹ የሚናገሩት ነገሮች አሉ። ምዕራፍ ዘጠኝም እንደዚህ ነው እና የጌታ ኢየሱስ ክርስቶስ ታሪክ እየቀጠለ ነው ያለው እና ይሄ ለምጻም ሰውዬ ጌታ ኢየሱስ ጋር መጥቶ ያቀረበውን ጸሎት እና የቀረበበትን አቀራረብ፣ ጌታ ኢየሱስ ክርስቶስ የሰጠውን ምላሽ ያደረገለትን ነገር መመልከት በጣም አስደናቂ ሆኖ እና አንድ አራት ነጥቦችን በማንሳት እነዚህን ጉዳዮች እንድናይ እፈልጋለሁ። የመጀመሪያው ለምጻሙና ሁኔታው የሚል ነው። ለምጻሙ ወደ ጌታ ኢየሱስ ክርስቶስ መጣ። እና አንዳንዶቻችን ምናልባት ለምጽ ምንድነው የሚለውን ላናውቅ እንችላለን። እና እዚህ ጋ ስለ ለምጽ ጥቂት ነገር መናገር እፈልጋለሁ። ለምጽ የሚባለው ህመም በሰውነት ላይ የሚመጣ ከቆዳችን ከውጭ ሰውነታችን ጋራ የተያያዘ በሽታ ነው። በኢትዮጵያ ውስጥ ምን ተብሎ ይታወቃል? የስጋ ደዌ ተብሎ ከሚታወቁት ህመሞች አንዱ ነው። በእርግጥ ኢትዮጵያ ውስጥ ለምጽ ይሄ በዚህ በመጽሐፍ ቅዱስ ላይ ያለው ለምጽ ኢትዮጵያ ውስጥ ለምጽ እንደሚባለው አይደለም። ለምጽ ኢትዮጵያ ውስጥ ቆዳ የሚያነጣ ነው አይደል? ቆዳ የሚያነጣ ነው። ይሄኛው ግን ቁምጥና ነው። የእንግሊዝኛው ነው በደንብ የሚገልጠው። እና ሌፕረሲ ወይም ሌፐር የሆነ ሰው ነው የመጣ ወደ ጌታ ኢየሱስ። ማለት ቆማጣ ነው፣ የስጋ ደዌ ያለበት ሰው ነው። እና ይሄ ቁምጥና ነው ተብሎ የሚታወቀው ለምጽ በትክክል አይገልጠውም ያንን በሽታ። እና ኢትዮጵያ ውስጥ ልዩ ልዩ ስም አለው። በተለይ በጎጃም ትልቁ ህመም ተብሎ ነው የሚታወቀው። እንደዛ እኛ አካባቢ እንደዛ እንለው አይደል ትልቁ ህመም ነው የሚባለው ማለት ከህመም ሁሉ የተለየ ህመም ማለት ነው። እና ብዙ ቆማጣዎች አሉ፣ በነገራችን ላይ ጎጃም ውስጥ። እና እኛም እኔና እናት ፐርሰናሊ የምናውቀው ሰው አለ የሙሉ ወንጌል ቤተክርስቲያን አባል የሆነ እና የሚገርመው ነገር ይሄ ለምጽ ተብሎ የሚታወቀው ነገር አሁን ቁምጥና ያልኳችሁ ነገር መድኃኒት የሚባል ነገር የለው፣ ምንም የሚፈውሰው ነገር የለም፣ አይድንም። እና ለምጻም ሰው ወይም ቆማጣ ሰው የቁምጥና በሽታ ከያዘው ተላላፊ አይደለም ይባላል። ግን ከቆማጣ ሰው ጋር አብራችሁ ከኖራችሁ ቆማጣ የመሆን እድላችሁ በጣም ሰፊ ነው እና ቁምጥና ካለባችሁ ማለት አሁን እጃችሁ ላይ ቢጀምር በሰውነታችሁ ላይ ሁሉ ይሰራጫል። እና የሰውነታችን ክፍል ምንድን ነው የሚያደርገው? የሰውነታችን የነርቭ ክፍል ስሜት ስንዳስስ የሚሰማን እንዲሰማን የሚያደርገው የነርቫችን ክፍል ስለሚሞት፣ እኛ በእሳት ላይ ብንሄድ፣ እሳት እጃችን ላይ ብንይዝ አይሰማንም። በጩቤ ብንወጋ አይሰማንም። ያው ጉዳቱ ይጎዳናል፣ እሳቱ አይምረንም፣ ያቃጥለናል፣ ግን ቆማጣ ሰው አይሰማውም። አይፈጆም መሳት ማለት ነው። ቶታሊ በህይወቱ በቁመናው የሞተ ሰው እንደማለት ነው ቆማጣ። አሁን ይሄ ብቻ አይደለም፣ በእስራኤል ባህል ውስጥ እናንተ ቆማጣ ብትሆኑ፣ ብዙ ቆማጦች ነበሩ። ሰውነታችሁ ራሱ እየፈራረሰ ስለሚሄድ እና ቅርጻችሁንም ስለሚያበላሸው አንደኛ ቁምጥና ራሱ የእግዚአብሔር መቅሰፍት ነው ተብሎ ስለሚጠራ በአይሁዳውያን አካባቢ በተቀጠረ ከተማ ማለት ከተማው በግንብ የተቀጠረ ከተማ ከሆነ በዛ ከተማ ውስጥ በፍጹም መግባት አይፈቀድላችሁም። ያልተቀጠረ ከተማ ውስጥ መግባትና መውጣት ትችላላችሁ። ግን ባልተቀጠረ ከተማ መውጣትና ስትወጡና ስትገቡ ሰዎች በተወሰነ ርቀት ላይ ያሉ ሰዎች ወደ እናንተ እየመጡ ወይም በመንገድ የሚያልፉ ከሆነ ከመንገድ ርቃችሁ እኔ ንጹህ አይደለሁም እኔ ንጹህ አይደለሁም ብላችሁ መጮህ አለባችሁ ማለት አም አንክሊን አም አንክሊን ማለት አለባችሁ እና በተለይ የእስራኤል ካህናት ወይም እነዚህ ራባይ ፈሪሳውያን የሚባሉት አንድ ቆማጣን ሰው ከሩቁ ሲያዩ በድንጋይ ነው የሚያባረሩት። ምክንያቱም ቁምጥናው ወደኛ ይተላለፋል፣ እርኩሰቱ ወደኛ ይተላለፋል የሚል አመለካከት ስላላቸው። እንግዲህ በዚህ አይነት ሁኔታ አንድ ቆማጣ አንደኛ በበሽታው ችግር፣ ሁለተኛ ደግሞ በማህበረሰቡ ዘንድ በመገለሉ ይሰማው የነበረውን ስሜት መገመት በፍጹም አይቻልም። እና በጣም የተጣሉ ሰዎች ናቸው። በኋላ በአንደኛው ነጥብ ላይ አንድ ሐኪም እና አንድ ቆማጣ የመካከል የሆነን ነገር እነግራቸዋለሁ። እና ታዲያ ለምጽ መፈወስ አይችልም። ይሄ ቁምጥና የተባለው ነገር ሊታገስ ይችላል በሕክምና ኃይል፣ አሁን በዘመናዊ ቴክኖሎጂ። ለዚህ ነው አለርት የሚባለው የኢትዮጵያ ውስጥ ያለው ሐኪም ቤት ቆማጦችን ብቻ ነው ትሪት የሚያደርገው ። ቁምጥናው እንዳይስፋፋ እና ሌላ አካላቸውን እንዳያጠቃ ባለበት እንዲቆም ማድረግ ተችሏል። በዓለም ሁሉ እንደዚህ አይነት ነገሮች ተደርገዋል እና ታዲያ መፈወስ የማይችል በሽታ ነው እና መጽሐፍ ቅዱስ ላይ ቁምጥና ወይም ይሄ ለምጽ ተብሎ እዚ ጋር የተጠቀሰው ህመም የአንድ ነገር ምሳሌ ነው። ያ የምን ምሳሌ ነው? የኃጢአት ምሳሌ ነው። ኃጢአት በባህሪው ልክ እንደ ቁምጥና በሽታ ነው። እኛ ከሌላ ሰው ያገኘኑ ሳይሆን ራሱ በውስጣችን ያለ ነገር ነው ኃጢአት እና ኃጢአት በምድር ላይ የሚፈወስ አይደለም ልክ እንደ ቁምጥና። ማንም ሰው ኃጢአተኝነትን እና ኃጢአትን ሊፈውስ አይችልም። ማንም ሰው ራሳችንን መፈወስ አንችልም። ሐኪሞች ሊፈውሱ አይችሉም። ዩሮፕ መሄድ ከኃጢአት ነፃ አያወጣም። አሜሪካ መምጣት ኃጢአተኝነትን ከውስጣችን ሊነቅል አይችልም። ኢትዮጵያ መሄድ፣ አፍሪካ መሄድ ዌር ኤቨር ባህር ውስጥ ብንገባ፣ ሰማይ ላይ ብንወጣ ከኃጢአት ነፃ የሚያደርገን ምንም ሕክምናና ኃይል የለም። ኃጢአት ልክ እንደ ቁምጥና እኛን የሚያፈርስ ነገር ነው እና ያፈርሰናል። ኃጢአት ሕይወታችንን የሚያፈርስ አቅጣጫችንን የሚያፈርስ የህይወታችንን በረከት ከኛ ላይ የሚነሳ የሚያስወግድ እና ወደ ጥፋት ወደ ሞት የሚወስድ ነው። ልክ ቁምጥና ሰውነታችን እንዲደነዝዝ እንደሚያደርግ ኃጢአትም ልክ እንደዛው ለእግዚአብሔር ነገር ደንዛዛዎች እንድንሆንና የህይወት ነገር እንዳይገባን የሚያደርግ አጸያፊ ነገር ነው ኃጢአት እና እዚህ እኔ የዕብራውያኑ ለምጽ ወይም ቁምጥና የኃጢአት ምሳሌ ነበር የሚለውን ሦስት ነጥቦች ያስቀምጫለሁ። አንደኛ አጸያፊነቱ የቆዳችንን እያፈረሰ ሰውነታችንን ይሄን መልካሙን የሰውነታችንን ቅርጽ እያፈረሰ የሚሄድ ስለሆነ ለሚመለከተው የሚያሰቅቅ ለራሳችንም የሚረብሽ አይነት ነገር ነው እና ሀጢያት ልክ እንደዛ ነው። በሁለተኛ ደረጃ የእርኩስነት ምሳሌ ነው። እንግዲህ ይሄ የለምጽ በሰውነት ላይ ከሚያመጣው ልዩ ልዩ መጥፎ ነገሮች የተነሳ ለምጻም ሰው እርኩስ ተብሎ ነው የሚጠቀሰው። የእርኩሰት ምሳሌ ነው ማለት ከእግዚአብሔር ያራቀን ከእግዚአብሔር ጋር እንዳንቀርብ የሚያደርገን የኃጢአት ምሳሌ ነው። ሶስተኛ የሚገል ነገር ነው፣ የሚገልል ነገር ነው። እንድንገለል ያደርጋል። በአይሁዳውያን ማህበረሰብ በየትኛውም ማህበረሰብ በተለይ በአሁኑ ዘመን ህንድ ውስጥ በጣም ቁጥር የሌላቸው ቆማጣዎች እንዳሉ ይታወቃል። እና የትኛውም ሀገር ቆማጣ የተገለለ ነው። ህንዶች ቆማጦችን ያገላሉ። እና አብረው ቆማጣ መሆናችሁ ከታወቀ ማንኛውም የቤተሰብ አባል ከእናንተ ጋር አይበላም፣ ከእናንተ ጋር አይቀመጥም። ለብቻችሁ ሌላ ቤት ውስጥ ነው የምትቀመጡት። እና ሰው አይጨብጣችሁም፣ አይነካችሁም። ስለዚህ ልክ ኃጢአት በተፈጥሮ እንደዛ ነው። ኃጢአት ከኃጢአተኛ ጋር ይደባለቃል፣ ምንም ጥርጥር የለው። ግን በእግዚአብሔር ፊት ከእግዚአብሔር ጋር። ከእግዚአብሔር ጋር ህብረት አድርጎ የህይወትን እውነትና የህይወትን ሰላም ወርሶ እንደ እግዚአብሔር ፈቃድና እንደ እግዚአብሔር እውነት በእግዚአብሔር እርዳታ የሚኖር ደረጃ ላይ እንድንመጣ አያደርግም። አንድና አንድ ነገር በህይወታችን ካልሆነ ማለት ልክ እንደዚህ ለምጻም ጌታ ኢየሱስ ክርስቶስ ካልፈወሰን ከኃጢአት ደዌ ማለት ነው። እንግዲህ ለምጻሙና ሁኔታው የሚለውን በዚህ ሁኔታ እንድናየው ካደረግኩኝ በኋላ በሁለተኛ ደረጃ የለምጻሙ እምነትና ጸሎትን እንድናየው ፈልጋለሁ። ይሄ ለምጻም ተመልከቱ ያደረገውን ነገር ቁጥር ሁለት ላይ ስንመጣ እነሆ፣ ይሄ እነሆ የሚለው ቃል በመጽሐፍ ቅዱስ ላይ በጣም እወደዋለሁ። ምን ማለት ነው? እነሆ ለምጻም ቀርቦ ነው የሚለው እነሆ የሚለው ልክ ጌታ ኢየሱስ ክርስቶስን ብዙ ሰዎች ከበውት እየተከተሉት እያሉ ማቴዎስ ያስቀመጠው እነሆ ብሎ ነው። እና ማለት ምን ማለት ነው? ዓይናችሁን ከፍታችሁ ትኩረታችሁን በአንድ አቅጣጫ ላይ አድርጋችሁ አሁን እየሆነ ያለውን ትዕይንት ተመልከቱ የሚል ቃል ነው እነሆ የሚለው ቃል። እና በጣም የሚገርም ነው። ከተራራው ላይ ሲወርድ ሰዎች ሁሉ ጌታ ኢየሱስ ክርስቶስ አንድ ለምጻም አግኝቶ ከለምጻም ጋር ንግግር ያደርጋል ብለው በፍጹም አይጠብቁም። ምክንያቱም እስራኤላውያን ካላቸው ቅድም ከተናገርኩት የማግለል ባህሪና ለምጻምን እንደርኩስ ከመጸየፍ የተነሳ ነው። እና ይሄ ለምጻም ሰውዬ ምናልባት እኔ እዚህ ጋር አንድ ነገር አስቀምጫለሁ እንዳይታወቅ አድርጎ ጌታ ኢየሱስ ክርስቶስ የተራራው ስብከት ላይ ይሰብክ በነበረበት ጊዜ ምናልባት ራሱን ደብቆ ይሰማ እንደነበረ አስባለሁ። ይሄ የራሴ ግምት ነው እና ከዚህ የተነሳ ይሄ ጌታ ኢየሱስ ክርስቶስ ከተራራው ላይ ሲወርድ የመጀመሪያውን እድል ልጠቀም ብሎ ከፊት ለፊት መጥቶ ነው እፊቱ ቀርቦ ጌታ ሆይ ብትወድ ልታነጻኝ ትችላለህ እያለ ሰገደለት ነው የሚል። ይሄ ሰገደለት የሚለው ቃል በኋላ የምናገራለው በግሪኩ አመለከው ነው የሚለው፣ በተንበርክኮ መሬት ላይ ወድቆ አመለከው የሚል ቃል ነው እና ያደረጋቸው ነገሮች የሚገርሙ ናቸው። ይሄ ለምጻሙ ሰውዬ በዚህ በእምነቱና በጸሎቱ እና መጀመሪያ ያደረገው ነገር ያው ጌታ ኢየሱስ ጋር መቅረቡ ነው። ቀረበ ጌታ ኢየሱስ ጋር። እኔ በኋላ የምናገረው ነገር አለ። ጌታ ኢየሱስ ጋር መቅረብን በተመለከተ ግን ጌታ ኢየሱስን ቀርቦት ምን ብሎ ነው የጠራው? ጌታ ሆይ ብሎ ነው የጠራው። በአይሁድ መካከል አንድን ሰው ዝም ብሎ ማንኛውንም ሰው ጌታ ሆይ ብሎ መጥራት በፍጹም የማይቻል ነገር ነው። ምክንያቱም ጌታ የሚለው ቃል ለአንድ ነገር ብቻ የተሰጠ ነው። ለማን ብቻ የተሰጠ ነው? ለእግዚአብሔር ብቻ የተሰጠ ነው። ሎርድ፣ ጌታ በትክክል ሲተረጎም ጂሆቫ ማለትም ነው። ጌታ ኢየሱስ ክርስቶስ የብሉ ኪዳኑ ጂሆቫ ነው። ጂሆቫ ዊትነሶች እንደሚሉት ሳይሆን ራሱ ጌታ ኢየሱስ ነው ጂሆቫ እና ጌታ። ጌታ ሆይ አንተ አምላክ ነህ ብሎ ነው ጌታ ኢየሱስ ክርስቶስን እየጠራ ያለው። እና አንድ ነገር የተረዳ ይመስለኛል ይሄ ሰው ጌታ ኢየሱስ ክርስቶስ ከሰው ሁሉ የተለየ መሆኑ ገብቶታል። አንተ ጌታ ነህ፣ አምላክ ነህ፣ ሁሉን ትችላለህ፣ በአምላክነትህ ማዳን የሚችል ችሎታና ልዩ የሆነ ስልጣንና ኃይል አለህ የሚለውን ነገር ሁሉ ነው በጌታ በኢየሱስ ክርስቶስ ፊት እየተናገረ ያለው። እንግዲህ እየሰሙ ያሉ ሰዎች አሉ። አሁን ብቻውን አይደለም ይሄ ለምጻም ሰዎች አሉ። ጌታ ኢየሱስ ዙሪያ ጌታ ኢየሱስ ክርስቶስ ፈጠን ብሎ ፊት ነው ያለው፣ ሰዎች እየተከተሉ ነው። ፊት ለፊቱ መጥቶ አንድ ሰው ለምጻም፣ ጌታ ሆይ ብትወድ ልታነጻኝ ትችላለህ ብሎ ሲናገር ነው የምትመለከቱት። እና በጣም የሚገርም ትዕይንት ነው። እና እኔ አሁን ጌታ ኢየሱስ ክርስቶስ እንዴት ነው መቀረብ ያለበት የሚለውን ነገር ለመረዳት የምትፈልጉ ከሆነ ጌታ ኢየሱስ ክርስቶስ መቀረብ ያለበት ልክ እንደዚህ እንደ ለምጻም ሰውዬ ነው። አንደኛ የጌታ የኢየሱስ ክርስቶስን ማንነት አውቀን ነው መቅረብ ያለብን በጌታ በኢየሱስ ክርስቶስ ፊት እና ሁለተኛ የጌታ የኢየሱስ ክርስቶስን ፈቃድ መጠየቅ በጣም ያስፈልጋል። አሁን እንደምትመለከቱት ጌታ ኢየሱስ ክርስቶስን ፈቃዱን ሲጠይቅ ትመለከታላችሁ። ለምጻሙም ቀርቦ ጌታ ሆይ ብሎ ከተናገረ በኋላ ብትወድስ ልታነፃኝ ትችላለህ ብሎ ሲናገር ታያላችሁ። አንተ ችሎታ አለህ፣ ጌታ ነህ። በሰው ሕይወት ውስጥ፣ ከሰው ሕይወት ውጪ፣ በተራ ግለሰቦች ሕይወት ውስጥ እና በእኔም ሕይወት እና በእኔም ችግር ላይ አንተ ችሎታ አለህ የሚለውን ነገር በደንብ አድሬስ አድርጓል። ጌታ ከሚለው ጋራ ግን የማዳን ኃይልህን ምንም አልጠራጠርም። ለምጽ ማንሳት የሚችል ኃይል አለ። ለምጽ ማንሳት ለአንተ ጥያቄ አይደለም ችግር አይደለም። እና ግን አሁን አንድ ችግር ሊሆን የሚችለው ነገር ምንድን ነው ነው እያለ ያለው ፈቃድህ ቢሆን ነው። አንተ ፈቃድህ ከሆነ የኔን ለምጽ ማንሳት ችሎታ አለ። ስለዚህ ጌታ የሱስ ክርስቶስን ፈቃዱን ነው እየጠየቀ ያለው። ምናልባት እኔ እዚህ ጋር ለመናገር የምፈልገው ነገር አለ። ይሄ ሰውዬ ከዚህ በፊት የተደረጉ ተአምራትን ሳይሰማ እንዳልቀረ አስባለሁ። በተለይ ምዕራፍ አራት ላይ ቅድም የአጠቃላይ የማቴዎስ ወንጌልን ክትትል ስናገር ምዕራፍ ሶስት ላይ መጥምቁ ዮሐንስ ሲያጠምቅ ነበረ። ምዕራፍ አራት ላይ እዛው ምዕራፍ ሶስት ላይ ጌታ የሱስ ተጠምቋል። ምዕራፍ አራት ላይ ከሰይጣን ተፈተነ። ጌታ የሱስ አርባ ቀን ጾሞ ከዛ በኋላ የምዕራፍ አራት ግማሹ ክፍል ጌታ ኢየሱስ ክርስቶስ ልክ በትንቢት እንደተነገረ በዛብሎንና በንፍታሌም የሚባሉ ነገዶች ባሉበት አካባቢ መጥቶ በጨለማ ያለ ሕዝብ ትልቅ ብርሃን አየ ተብሎ የተጻፈበት ክፍል ነው። ከዛ በኋላ ቁጥር 23 እዚህ ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ህመም ሁሉ እየፈወሰ በገሊላ ሁሉ ይዞር ነበር። ዝናውም ወደ ሶርያ ሁሉ ወጣ። በልዩ ልዩ ደዌና ስቃይም ተይዘው የታመሙትን ሁሉ፣ አጋንንትም ያደሩባቸውን፣ በጨረቃም የሚነሳባቸውን ሽባዎችንም ወደሱ አመጡ፣ ፈወሳቸው። ይህ ምዕራፍ አራት ላይ የሆነ ነገር ነው። ምናልባት ከጥቂት ሳምንት ወራት በፊት የሆነ ነገር ነው። ከተራራው ስብከት በፊት የሆነ ነገር ነው። እና አሁን እዚህ ጋ የሆነውን ነገር እንግዲህ ተመልከቱ። ዝናው ይላል ቁጥር 24 ላይ ማቴዎስ ምዕራፍ አራት ወደ ሶሪያ ሁሉ ወጣ። ማለት እንግዲህ ኢየሩሳሌም አካባቢ፣ ገሊላ አካባቢ፣ እስራኤል አካባቢ በሙሉ ሰዎች ሰምተው እስከ የት ድረስ ሄዷል? ዝናው እስከ ሶሪያ ድረስ ሄዷል። እና ስለዚህ ይሄም ሰውዬ ጌታ ኢየሱስ ክርስቶስ ምን አይነት አምላክ እንደሆነ ሰዎች እሱ ጋር መጥተው ምን ያህል እንደተጠቀሙ በደንብ ዜና ሰምቷል። ምናልባትም እኔም ብሄድ አንድ ቀን ብሄድ፣ እኔም ኢየሱስ ጋር ብቀርብ አንድ ቀን ብቀርብ፣ እና እጅህን ዘርጋልኝ ብለው ጌታ ኢየሱስ ክርስቶስ ለሰዎች ሁሉ ያደረገውን ነገር ለእኔም ያደርግልኛል የሚል ነገር በልቡ እንደነበረ አስባለሁ። ስለዚህ ስልጣን አለው፣ ጌታ ኢየሱስ ኃይል አለው። ማንም ያላደረገውን ነገር ከዚህ በፊት ማንም ያላደረገውን ነገር እሱ ብቻውን አድርጓል። ተመልከቱ ቁጥር 23 እና ቁጥር 24 ማቴዎስ ወንጌል ምዕራፍ 4 ላይ የተጻፈውን በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በህዝብም ያለውን ደዌና ሕማም ሁሉ እየፈወሰ በገሊላ ይዞር ነበር እና በልዩ ልዩ ደዌ እና ስቃይ ተይዘው የታመሙትን ሁሉ አጋንንትም ያደሩባቸውን በጨረቃም የሚነሳባቸውን ሽባዎችን ወደ እሱ አመጡ፣ ፈወሳቸው። ማንም እንደዛ አድርጎ አያውቅ አሉ ሊቀ ካህናትና ካህናት። ማናቸውም ሰው ፈወሱ ሲባል ተሰምቶ አይታወቅም። ጌታ ኢየሱስ ግን ይፈውሳል። እግዚአብሔር ይመስገን። ይሄ ጌታ ኢየሱስ ዛሬም ይፈውሳል። አሁን እኛ ባብቲስቶች ነን። ባፕቲስቶች ሌሎች ሰዎች ምን ብለው ነው የሚያሙን? መንፈስ ቅዱስን አይቀበሉም ብለው ነው የሚያምኑ። ውሸታሞች ናቸው። እኛ በመንፈስ ቅዱስ እናምናለን። ጌታ ኢየሱስ ክርስቶስ እንደሚፈውስ እናምናለን። ግን በጩኸት አይፈውስም። ጌታ ኢየሱስ ጨዋ ነው። ጌታ ኢየሱስ ወደ እሱ በእምነት የሚመጡትን ሰዎች ይፈውሳል። ልክ እንደዚህ እንደ ለምጻሙ ፈቃድ ቢሆን ልታነጻኝ ትችላለህ ብለው ወደ ጌታ ኢየሱስ ክርስቶስ ፈቃዱን ጠይቀው የሚመጡትን ጌታ የሱስ ይፈውሳል። እኔ በሬዲዮ እዚህ በቤሪያ አገለግላለሁ እና ደጋግሜ ለሰዎች የነገርኳቸው ነገር አለ። የጸሎት አቅጣጫችሁ መሻሻል እና መቶ በመቶ መለወጥ አለበት እናንተ የምትሰሙኝ ምክንያቱም ብዙዎቹ ሲጸልዩ እንደምሰማው እግዚአብሔር እኔ አንተም ባርኬሀለሁ ይሉኛል። ለራሴንም ካስተማርኩ በኋላ እዚህ ሲዝ ሮንግ፣ እናንተ አትባረኩኝም፣ የእናንተንም መባረክ አልፈልግም። እኔ እናንተ ልትሉ የምትችሉት ብትሉም ደግሞ የሚያዋጣው ለማንም ሰው የሚጠቅመው ለእናንተም የሚባረከው እግዚአብሔር ይባርክህ ብትሉ ነው። እኔ ባርከሀለሁ ይላሉ ባርኬሀለሁ ይላሉ። ይሄ የተሳሳተ ትምህርት የተሳሳተ ጸሎት ነው ሰው ሰውን መባረክ አይችልም የሚባረክ ሰው ማን ነው እግዚአብሔር ነው እኔ ፈውሻሃለሁ ይላሉ ሰዎች ተነስተው ውሸታሞች ናቸው ሰው ፈውሰው አያውቁም ብዙ ጊዜ አሁን ፎስ ባለበት ቦታ የሚነገረው ነገር ምንድን ነው? የውስጥ ፎስ ነው። አንጀት የተቆለፈ ወይ ጨጓራ የታመመ ወይ ሳምባ እንደዚህ የሆነ ይሄ ቴክኒካል እና በጣም ብዙ ማጭበርበር ያለበት ነው። እዛ ውስጥ አልገባም። አሁን እንደዛ ይላሉ ሰዎች። ትክክለኛ ያልሆነ የጸሎት አካሄድ ነው። እና ብዙዎችን አክስሯቸዋል ብዙዎችን እግዚአብሔርን እንዲጠራጠሩ አድርጓቸዋል። ትክክለኛው ጸሎት ምን አይነት ጸሎት ነው? ወደ እግዚአብሔር ቀርቦ እግዚአብሔር ሆይ ፈቃድ ቢሆን ብትወድ ይሄ ችግር አለብኝ እና እነዚህን ችግሮቼን ፊትህ አቀርባለሁ እና እባክህ መልስ ስጠኝ በጌታ በኢየሱስ ክርስቶስ ስም ተመልከተኝ ብለም ብንጸልይ እግዚአብሔር በእውነት ይሰማናል፣ ይመልስልናል። እኛም በእግዚአብሔር የተፈወስን በእግዚአብሔር የተጎበኘን ሰዎች እንደሆንን እናውቃለን። አንድ ጊዜ ስሜታችን ሞቅ ብሎ ከስሜት የሞቀበት ቦታ ስንወጣ እዛታች ማቀዝቀዣ ውስጥ እንደገባ ሰው ልንሆን አንችልም ማለት ነው። ስለዚህ ጌታ ኢየሱስ ጋር ቀርቦ ይሄ ሰውዬ የተናገረው ነገር በጣም አስደናቂና መሰረታዊ እውነት ነው እና ቀጥሎ ፈቃዱን ከጠየቀ በኋላ ምንድን ያደረገው ሰገደለት ነው የሚለው ተመልከቱ ቁጥር ሁለትን ለምጻም ቀርቦ ጌታ ሆይ ብትወድ ልታነጻኝ ትችላለህ ችሎታ አለህ እያለ ሰገደለት ሰዎች ሁሉ እያዩ ነው ምንድን ነው ሊያደርግ የሚችለው ጌታ ኢየሱስ በእርግጥ አምልኮ ነው ያቀረበለት ለእግዚአብሔር ብቻ ነው የሚሰገደው እስራኤላውያን የሚያውቁት እና እነዚህ ሁሉ ዙሪያው ያሉት ሰዎች በብዙ ሺህ የሚቆጠሩ ሰዎች ናቸው። እየሰገደለት እያዩ ኖ አትስገድልኝ ብሎ ይላል ሲሉ ጌታ ኢየሱስ ስግደቱን ተቀብሏል። ምክንያቱም አምላክ ነው ጌታ ኢየሱስ። እና ለአምላክ ብቻ የሚሰጥ ድርጊትን አንተ አምላክ ነህ፣ ልትመለክ ይገባሃል። ጸሎቴን በፊትህ አቅርብ ያለሁ ከጸሎቴን በላይ ደግሞ አመልክሃለሁ፣ አከብርሃለሁ አንተ እግዚአብሔር ነህ ብሎ በተግባርም እያሳየ ነበረ የነበረው ይሄ ሰውዬ እና የለምጻሙ እምነት አስገራሚ ነው። ጌታ ኢየሱስ ክርስቶስ አምላክ መሆኑን አይቷል። አቀራረቡ በጸሎት አስገራሚ ነው። ፈቃዱን የጠየቀ አቀራረብ ነው። ደግሞም እየሰገደለት እያመለከ ነበር እና ልክ እግዚአብሔር ጋር ስንቀርብ እነዚህ ሶስት ነገሮች በሕይወታችን መኖር አለባቸው እግዚአብሔር ማን እንደሆነ ማወቅ ሁለተኛ የእግዚአብሔርን ፈቃድ በችግሮቻችን ሁሉ ላይ እግዚአብሔር እጁን እንዲዘረጋ መጠየቅ፣ ሶስተኛ እግዚአብሔርን እንደሚገባ አምልኮ በመስጠት መሆን አለበት። ይሄ ሶስት ዋና ዋና ነጥቦች ያሉት አቀራረብ ነው በጌታ ፊት እና ወደ ሶስተኛው ነጥብ ይሄዳለሁኝ። እንደዚህ አይነት አቀራረብ ይዘው ለቀረቡ ሰዎች ጌታ ኢየሱስ የሚሰጠው መልስ ምንድን ነው? እኔ ምን ብያለሁ? የጌታ ድርጊትና መልስ ብያለሁ። ቁጥር ሶስትን ስትመለከቱ እንደዚህ የሚል ቃል ታያላችሁ። ቁጥር ሶስት ጌታ ኢየሱስ ክርስቶስ እጁን ዘርግቶ ዳሰሰውና፣ ብትወድ አይደል ያለው እወዳለሁ ብሎ ተናግሮ ንጻ አለው። እንግዲህ ሰዎች እየተመለከቱ ነው ብያቸኋለሁ። ወዲያውም ምን ሆነ ነው የሚለው ለምጹ ነጻ ይላል። በጣም አስገራሚ ነገር ነው። ጌታ ኢየሱስ ክርስቶስ እወዳለሁ ብሎ እጁን ዘረጋ። የማርቆስ ወንጌል ትዝ ይላችሁ እንደሆነ በተከታታይ አይተነዋል። ማርቆስ ወንጌልን የመጨረሻውን አካባቢ ለሚቀጥለው ጌታ ቢፈቅድ ለሚቀጥለው የስቅለት አካባቢ አስቀርቼዋለሁ። ግን ማርቆስ ወንጌል ላይ ይህን ሰውዬ ልክ እንዳየ ጌታ ኢየሱስ ምን አደረገለት ይላል። አዘነለት ይላል ጌታ ኢየሱስ የእኛን ፊታችን ተጨማዶ ሰውነታችን ተበላሽቶ በልባችን ውስጥ ሀዘን እያለ እና ልዩ ልዩ ጥያቄዎች እያሉን ውስጣችንን ልባችንን እያነበበ እና በጭንቀት ውስጥ ስንሆን አይቶ ዝም አይልም፣ ያዝንልናል። በጣም አዛኝ ነው ጌታ ኢየሱስ ክርስቶስ አዘነለት ይላል ማርቆስ ወንጌል እና እዚህ ጋር ግን ማዘኑን ስሜቱን ሳይገልጥ ምን አደረገለት ነው የሚለው የማቴዎስ ወንጌል። እጁን ዘርግቶ ምን አደረገው? ዳሰሰው ይላል። አሁን እኔ ደጋግሜ ብዙ ሕዝብ እያዩ ነው ብያችኋለሁ። እና አንድ ነገር ልንገራችሁ። አንድ ቆማጣ ሰው ሲመጣ፣ ቅድምም ተናግራለሁ እስራኤላዊ የሆነ ካህን ብትሆኑ ወይም ፈሪሳዊ ወይም የሃይማኖት ቤተሰብ ብትሆኑ ሌላው እንኳን ሊያዝን ይችላል። ግን እናንተ የምታደርጉን ነገር ምንድን ነው? ወደ እናንተ ገና ከመቅረቡ በፊት ድንጋይ ይዛችሁ ማባረር ነው ለምጻምን የምታደርጉት። ጌታ ኢየሱስ እንደዛ አላደረገም። እና ቀጥሎ በጣም ሾኪንግ ነው፣ ሰዎች በሙሉ ሾክድ ነው የሆኑት። እና ሰውየው እንደዚህ ከለመነ በኋላ እጁን ዘርግቶ ዳሰሰው ጌታ ኢየሱስ። እና ይሄ በፍጹም የማይጠበቅ ነገር ነው ከአንድ መምህር ከአንድ ሰባኪ ወይም ደግሞ ከጌታ ከኢየሱስም የሰዎች የማይጠብቁት ነገር ነው። ምክንያት አለው። የማይጠበቅበት ምክንያት ቅድም የተናገርኳቸው ምክንያቶች አንዳንዶቹ ምክንያቶች ናቸው። ምክንያቱም ለምጻም እርኩስ ነው፣ እርኩሰቱን ወደ ሰው ያጋባል የሚል ስሜት እና አመለካከት አለ ለምጻም የእግዚአብሔር መቅሰፍት የቆመ ምልክት ነው የሚል አባባልም አላቸው ሰዎች። ስለዚህ ይሄ እርኩሰቱ ወደሱ ይጋባል የሚለው ነገር፣ ያረክሰኛል የሚለው ነገር ሰዎች ሁሉ የሚሰማቸው ነገር ስለሆነ ጌታ ኢየሱስን አሁን ልክ እንደዚህ እንደ ለምጻሙ እርኩስ ነው እርኩስ ነው ለማለት የተዘጋጁ ሰዎች ሳይኖሩ እንዳልነበረ አስባለሁ። ምክንያቱም እርኩስን ነክቷልና። ግን በጣም የሚገርመው ነገር ጌታ ኢየሱስ ክርስቶስ ይሄንን ሰውዬ የነካው ፈቃዱን ከመግለጡ በፊት ንጻ የሚለውንም ነገር ከመናገሩ በፊት ነበር። ምንድን ምንድነው የሚሰጠው ትርጉም የጌታ ኢየሱስ ክርስቶስ መንካት ለዚህ ሰውዬ የሚለውን ጥያቄ መጠየቅ አለባችሁ። አሁን እዚ ጋ የአንድ ሰውዬን ታሪክ አስቀምጫለሁ። ዶክተር በርናርድ የሚባል አንድ ዶክተር፣ አሜሪካዊ ዶክተር ነው። በህንድ አገር የለምጻሞች ልዩ ሐኪም ቤት አቋቁሞ ለምጻሞችን በጣም የሚረዳ ሰው ነው። እና አንድ መጽሐፍ አንብብ ያለው ዘ ጊፍት ኦፍ ፔን የሚል መጽሐፍ እና በቅርቡ ልገዛው እያሰብኩ ነው። ድሮ ለንደን እያለሁ ነው ያነበብኩት። እና በጣም የሚገርም መጽሐፍ ነው። ይሄ ሰውዬ በሰራው ስራ ላይ የተመሰረተ መጽሐፍ ነው እና አንድ ቀን ምን ሆነ? አንድ ለምጻም ሰውዬ ወደ ህክምና ሴንተሩ መጥቶ ህክምና እንደሚፈልግ ሲናገር ይሄ ዶክተር በርናርድ እጁን ትከሻው ላይ አኑሮ ምንድን ነው ችግር እያለ ልክ እየጠየቀው እያለ ሰውየው እንባው መፍሰስ ጀመረ እና ለምንድን ነው የምታለቅ? ሰው ምንንክ ምንንክ ብለው ሲጠይቁት ብታምኑም ባታምኑም ሰው እጁን ጭኖ እንደዚህ እጁን ዘርግቶ የነካኝ ቀን የመጀመሪያ ቀን በሕይወቴ ይሄ ቀን ነው። ሰው ነክቶኛ አቅም አለ እና በጣም ደንግጦ ተደንቆ ሰው ለካ ሊነካኝ የሚችል አይነት ሰው ነኝ ብሎ እምባውን ሲያፈስ እንደነበረ አንብቤያለሁ። ይሄ ለምጻም ሰውዬ አሁን በእስራኤል መካከል የነበረው ጌታ ኢየሱስ ጋር የቀረበው ጌታ ኢየሱስ እጁን ጭኖ በነካው ጊዜ የተሰማውን ስሜት ልታስቡ ትችላላችሁ። የሚገርም ነው። ሰው ሊካል ይነካኝ ይችላል። ከሰውም ደግሞ የተለየ ሰው ማ የሚባል ሰው ኢየሱስ የሚባል ሰው ጌታ ብዬ የጠራው ሰው እጁን ዘርግቶ ይነካኛል። አዎ ነክቶኛል። ይሄ በፍጹም የማይታመን ነገር ነው። ጌታ ኢየሱስ ብታምኑም ባታምኑም እኔና እናንተን ለመንካት በመንፈስ አሁን ለመንካት ለመዳሰስ ፈቃደኛ ነው። ማንም ሰው ላይቀበላችሁ፣ ሊርቃችሁ፣ ሊያገላችሁ ይችል ይሆናል። ጌታ ኢየሱስ ግን አያገልም፣ አይረቅም፣ ይነካል፣ ይወደናል፣ ያዝንልናል፣ እጁን ይዘረጋልናል። በጣም የሚገርመው ሌላው እውነት ግን አሁን ወንጌልን በሙሉ በምትመለከቱበት ጊዜ እንግዲህ በተለይ ለምፃምን በተመለከተ የለምፅ ኃይል የደዌ ኃይል ወደ ሰዎች ይተላለፋል ብለው ያስባሉ ሰዎች። ጌታ ኢየሱስ ጋር ግን ወደ እሱ የሚተላለፍ ምንም አይነት የሰው ችግር የለም። አሁን ካህናቱ በሙሉ የሚፈሩት የለምጹ እርኩሰት ወደኛ ይተላለፋል፣ የለምጹም ደዌ ወደኛ ይተላለፋል ብለው ነው። ወደ ጌታ ወደ ኢየሱስ ክርስቶስ ከሰው የሚተላለፍ ምንም ነገር ግን የለም። ጌታ ኢየሱስ እንደዛ አይነት ልዩ የሆነ ኃይል ችሎታ ያለው አምላክ ነው። እግዚአብሔር ይመስገን እና ይሄ ድርጊት ጌታ ኢየሱስ ማን እንደሆነ ምን አይነት ኃይል እንዳለው ያሳየ የረከሰውን ነክቶ በረከሰው ሰው የማይረክስ በጣም ልዩ ኃይል ያለው አምላክ እንደሆነ ያሳየናል። እግዚአብሔር ይመስገን። በሶስተኛ ደረጃ እዚህ ጋር ማስቀመጥ የፈለግኩት ጌታ ኢየሱስ ከነካው በኋላ ሁለት ነገር ነው የተናገረው። አንደኛ እወዳለሁ አለው። ምክንያቱም ሰውየው የጠየቀውን ጥያቄ አስቡ። ብትወድ ነው ያለው። አዎ እወዳለሁ፣ ያንተ መንጻት የኔ ፈቃድ ነው የመጣውም ለዚሁ ነው ጌታ ኢየሱስ ወደ ምድር የመጣው ፈቃዱ ነው ለማፈወስ ፈቃዱ ነው ለማዳን ስለዚህ እወዳለሁ አለና አንድ ትእዛዝ ነው የተናገረው ምንድነው ያለው ንጻ ነው ያለው እወዳለሁ ብሎ ንጻ ነው ያለው ይሄ ንጻ የሚለው ቃል በግሪክም በዚህም በአማርኛም በእንግሊዝኛም ስታዩት ትእዛዝ ነው ኢምፐራቲቭ የምንለው ነገር ነው እና ትእዛዝ ነው ከማናፍ የወጣ ትእዛዝ ነው ከጌታ ከኢየሱስ የወጣ ትእዛዝ ነው እና ወዲያው ይላል ይሄ መጽሐፍ ቅዱስ ምንድን ነው የሚለው ወዲያውም ለምጹ ምን ሆነ ነጻ ጌታ ኢየሱስ ቃል ተናገረ ይሄ በጣም አስደናቂ ነገር ነው ሰዎችን እንፈውሳለን ብለው ሲጮሁ ሲዘሉ ማይክሮፎኑን ይዘው እፍ ሲሉ እንመለከታለን። ምንም ነገር አይፈጠርም። ጌታ ኢየሱስ ግን ንጻ ሲል ወዲያውኑ ሰዎች እያዩ ለምጹ ከላዩ ላይ ምን ሆነ ውልቅ አለ። በጣም የሚገርም ትዕይንት ነው። የጌታ ቃል የተናገረውን ምንም ያደርግ ነው የሚፈጽም ኃይል ያለው ቃል ነው። ንጻ በሚለው ቃል ውስጥ ምን አለ? የእግዚአብሔር ኃይል፣ የእግዚአብሔር ስልጣን፣ የእግዚአብሔር ምሕረት፣ የእግዚአብሔር ጸጋ በአንድ ላይ በሰውዬው ሕይወት ውስጥ ሲሰራ፣ ከመቅጽበት ሲሰራ ነው የምንመለከተው። ምክንያቱም ወዲያው የሚለው ቃል ይህንን ነው የሚያሳየው። በቀጠሮ ወይም ደግሞ በማይታወቅ በማይታመን ሊጨበጥ በማይችል ተስፋ የተደረገ ነገር አይደለም። እኔ አሁን ኢትዮጵያ ውስጥ አሉ የሚባሉ ፈዋሾችን የሚሉ ሰዎች ያደረጉትን እያደረጉ ያለውን አንዳንድ ነገር ለማስተማርም እንዲጠቅመኝ አለሁኝ አልፎ አልፎ። እና አንድ ጊዜ እዚህም ስናገር ሰምታችሁኛል። አንድ እጁ እንደዚህ ቁልፍ ያለ ሰውዬ ከናዝሬት ከተማ መጥቶ አዲስ አበባ ፈውስ ለማግኘት ይመጣል እና ይሄ ዋናው ሰባኬ ፈዋሽ የተባለው ሰውዬ ና ወደ እኔ አለውና ከዛ በኋላ ወጣ ወደ መድረኩ እና ይሄ ምን አይነት ደፋር በሽታ ነው አለው። በጣም በትዕቢትና በራሱ በመተማመን ልክ አሁን እንደዛ ሲል እናንተ ሁላችሁ የምገምቱት ወዲያውኑ ይህን ሰውዬ ይፈውሰዋል ብላችሁ ነው። ከዛ ሰውየው መጣ፣ ዘይት አፈሰሰበት ላዩ ላይ እና ተፈውሰሃል ብሎ ሂዳ ነው። እጁ እንደተቆለፈ ነው የሄደው ሰውየው። እነዚህ ውሸታሞች ናቸው፣ አጭበርባሪዎች ናቸው። የእግዚአብሔርን ቃል እና የእግዚአብሔርን ኃይል ወክለው አይደለም የሚናገሩት። በጣም ብዙ ሺህ ሰዎች እንደዚህ ናቸው። ከዚህ ስዊድን ሀገር የማውቀው አንድ ወንድም አለ ዶክተር አየለ የሚባል የድሮ የአማኑኤል ባፕቲስት ቤተክርስቲያን አባል ነው እና ለሀሌ ሰርግ ከስዊድን መጥተው ነበረ አንዲት ስዊድን ሀገር ባለፈው እሮብ ዕለት ሳናገረው ነበርና ስዊድን ሀገር አንዲት ሴት አለች። በጣም አደገኛ የኦሮሞ አቀንቃኝ ናት ብሎኝ ነበረ። እና ኢትዮጵያ ሄዳ አዋሳ ድረስ ሄዳ አንዳንድ ፈውስ እንድትፈወስ ሄዳ ነበር። ግን ምን ሆና ነው የመጣችው? ይሄ አንድ ጎኗ ፓራላይዝድ ሆኖ አሁን ፓራላይዝድ ሆና ቁጭ ብላለች። እና ሰዎች ከስዊድን ፈውስ ፍለጋ እዚያ ሄዳሉ። ጌታ ኢየሱስ እኮ እዚህ ነው። ጌታ ኢየሱስ እዚህ ነው፣ ቤታችን ነው፣ ደጃችን ነው። በርከክ ብለን የምንጸልበት ቦታ ቀርቦ እጁን ሊዘረጋልን የሚችል አምላክ ነው። በጣም የሚገርም ኮንፊውዥን ነው ያለው በዚህ አሁን ባለው የፕሮቴስታንት እምነት አካሄድ ውስጥ። እና ጌታ ኢየሱስ ጋር ቀርበን ማንም ጋር ሳንሄድ ብትወድ ይህንን ችግሬን ከኔ ላይ ልታነሳው ትችላለ ችሎታውን አምነን እና ደግሞ ፈቃዱን የምንጠይቅ ከሆነ ጌታ ኢየሱስ ክርስቶስ እጁን ይዘረጋል። አዋሳ ብንሄድ ናይሮቢ ብንሄድ የትም ሀገር ብንሄድ ደቡብ አፍሪካ ብንሄድ ጌታ ኢየሱስ ክርስቶስ በዛ አይነት መንገድ አይሰራም። ጌታ ኢየሱስ ጋር እዚሁ ኢንዲያናፖሊስ መቅረብ እንችላለን። እዚሁ ኢንዲያናፖሊስ ሊፈውሰን መብት፣ ስልጣን፣ ኃይል ችሎታ አለው። እግዚአብሔር ይመስገን። ወዲያውኑ ንፃ ብሎ በተናገረበት ጊዜ ትእዛዙ በሰውየው ውስጥ ሰርቷል። ወዲያውኑ ነፃ ሰዎች ሁሉ እያዩ ለምጹ እርኩስ ያደርገዋል ሲሉ የጌታ ኢየሱስ ክርስቶስ ኃይል ለምጻሙን ሰውዬ ንጹህ አደረገው። እግዚአብሔር የተመሰገነ ይሁን። አራተኛ፣ ከዛ ቀጥሎ ጌታ ኢየሱስ ክርስቶስ የተናገረው ትእዛዝ አለ። የጌታ ኢየሱስ ቀጣይ ትእዛዝ ቁጥር ሶስት እንዳለቀ ኢየሱስም ይላል ቁጥር አራት ላይ ለማንም እንዳትናገር ተጠንቀቅ። ነገር ግን ሄደህ ራስን ለካህን አሳይ፣ ለእነሱም ምስክር እንዲሆን ሙሴ ያዘዘውን መባ አቅርብ አለው። በጣም የሚገርም ነው። አሁን እንደዚህ አይነት ፈውስ የሚያደርግ ሰው በመካከላችን ወይም ደግሞ በዚህ በኢንዲያናፖሊስ ቢኖር ምን ሊባል እንደሚችል መገመት ትችላላችሁ። ዩቲዩቡ ሁሉ ፌስቡኩ ሁሉ እዚህ ጋር ፈዋሽ አለ ብሎ ነው የሚያወራው፣ አይደለም። ጌታ ኢየሱስ ግን ለማንም አትናገር። ተፈውሰሃል አይደል? ሰው ሁሉ እኮ አይቶታል። ለማንም አትናገር። ሄደ ራስን ለማናሳይ ለካህን አሳይ። ይሄ የእግዚአብሔር ኃይል፣ የእግዚአብሔር ችሎታ፣ የእግዚአብሔር ስልጣን የጉራና የራስ ችሎታ ማሳያ መድረክ አይደለም። ብዙ ሰዎች ይሄንን ስተውታል። ዛሬ እና የፈውስ ፕሮግራም የሚባሉት የፈውስ ትልልቅ ኮንፍራንሶች የሚባሉት ሰዎችን ማስተዋወቂያዎች እንጂ ጌታ ኢየሱስን ማስተዋወቂያዎች አይደሉም። ጌታ ኢየሱስ መተዋወቅም አይፈልግም በአደባባይ ለማንም አትናገር። ጌታ ስላደረገው ስለሚያደርገው ነገር አዋጅ አላስነገርም አዋጅ ማስነገርም አላስፈለገው። የመጣው ሰዎችን በግላቸው ለማዳን ነው። የሰዎችን መዳን ፈቅዶ ነው ወደ ምድር የመጣው ጌታ ኢየሱስ። ስለዚህ ስለዚያ ለማውራት ትልልቅ ኮንፈራንሶች ለመሰብሰብ እና ሀብታም የመሆን ዓላማና ምኞት አልነበረውም ጌታ ኢየሱስ። ለማንም እንዳትናገር፣ እንደውም ይሄ የምዕራፍ ስምንት ሲናገር ለማንም እንዳትናገር አለና ተጠንቀቅ ነው ያለው። ቢኬርፉል፣ ለማንም እንዳትናገር ከባድ ማስጠንቀቂያ ነው። ሂድና ለካህናት አሳይ። ምክንያቱ ምንድን ነው? ሕጉ የሚለውን እንዲፈጽም ነው ያዘዘው ጌታ ኢየሱስ ክርስቶስ። አንድ ለምጻም ሲነጻ በማንኛውም መንገድ ከነጻ አሁን እዚህ ጋር ጌታ ኢየሱስ ሲያነጻው ነው የምንመለከተው። በሕጉ ላይ ብሉይ ኪዳን ላይ የተጻፈው ለምጻሙ ሄዶ ራሱን፣ አካሉን፣ ሰውነቱን በሙሉ ለካህኑ ያሳያል ካህኑ መንጻቱን ካየ በኋላ መስዋዕት ያቀርባል ለእግዚአብሔር፣ የምስጋና መስዋዕት። ከዛ በኋላ የነፃ ሰርቲፊኬት ይሰጠዋል። ልክ ይሄ በብሉ ኪዳን ላይ ይደረግ የነበረ ነገር ነው። ልክ ያንን እንዲያደርግ ነው ጌታ ኢየሱስ የነገረው እና በተዘዋዋሪ ምንድን ነው ጌታ ኢየሱስ አሁን በቀጥታ እየሰበከ እያዳነ እያነፃ ያለው ጌታ ኢየሱስ ዳይሬክትሊ ከአይሁድ እምነት ጋራ እየተፋለመ አለመሆኑን ለማሳየት ጭምር ነው እና የብሉይ ኪዳንን ሕግና ስርዓት አሁን አሁን ለማፍረስ አላማ እንደሌለው እና ሰዎች በሕጉ መሰረት መሄድ እንዳለባቸው ስርዓተ አልበኝነትን ጌታ ኢየሱስ ክርስቶስ አስተምሮም ደግፎም አያውቅም። በጣም በጣም የሚገርም ነገር ነው እና በሕጉ መሰረት ካህኑ የሚሰጠውን የመንፃት ሰርቲፊኬት ተቀብሎ ከተገለለበት ህብረተሰብ እንዲደባለቅ ይሄንን ሲናገር ነው የምታዩት። እና ቀጥሎ ደግሞ ሶስተኛም ነጥብ አለው እዚህ ጋር ለእነሱ ምስክር እንዲሆን ብሎ ተናግሯል። ያዳ ነው ጌታ ኢየሱስ እንደሆነ፣ ያዳ ነው በጸጋው በኃይሉ በቃሉ እንደሆነ ሁለተኛ ያዳ ነው በእምነቱ ላይ አብዮት እንዲያካሄድ ሳይሆን በእምነቱ ውስጥ ጌታን እየተከተለ እንዲኖር ለመሆኑ ምስክርነት እንዲሰጥ ነው። የእኛም ህይወት ልክ እንደዛ ለብዙዎች ምስክር እንዲሆን ጌታ ኢየሱስ ክርስቶስ ይፈልጋል። እዚህ ጋ አንድ የጻፍኩት ጥቅስ አለ ብዬ አስባለሁ። የጌታን እምነት ስንከተል ከማህበረሰቡ እንድንርቅ ለብቻችን ተገልለን እንድንኖር የሚያደርግ አላማና ሀሳብ የለውም። እንዳውም አንደኛ ጴጥሮስ ምዕራፍ 2 ቁጥር 9ና 10ን እዚህ ጽፌዋለሁ ምናልባት ማስታወሻ ላይ ብቻ ሊሆን ይችላል። እናንተ ግን፣ አዎ እዚህም አለ ከጨለማ ወደሚደነቅ ብርሃኑ የጠራችሁን የሱም በጎነት እንድትነግሩ የተመረጠ ትውልድ ናችሁ፣ የንጉስ ካህናት ናችሁ፣ ቅዱስ ሕዝብ ናችሁ፣ ለርስቱ የተለየ ወገን ናችሁ። ተመልከቱ፣ እነማ እናንተ የዳናችሁ ሰዎች ከጨለማ ነው ወደሚደነቅ ብርሃን የመጣችሁት አሁን ያላችሁት የሚደነቅ ብርሃን ውስጥ ነው ግን የመጣችሁት ከጨለማ ውስጥ ነው እና እግዚአብሔር ዓላማ አለው እናንተን ከጨለማ ወደ ብርሃኑ ሲጠራችሁ ብዙ ጨለማ ውስጥ ያሉ ሰዎች አሉ እና ለነሱ የእሱን በጎነት እንድትነግሩ እንዴት ከጨለማ እንዳወጣችሁ እንድትመሰክሩላቸው ነው ይሄ የካህናት አገልግሎት ነው ይሄ የተለየ ወገን የመሆናችን አገልግሎት ነው። የተመረጥን ለመሆናችን መግለጫ ነው። እግዚአብሔር እንደዚህ አይነት አገልግሎትን ልባችን ውስጥ ይትከልልን። አምስተኛና የመጨረሻ ሀሳቤ ከዚህ ከቁጥር አንድ እስከ አራት ባለው ማቴዎስ ወንጌል ምዕራፍ ስምንት የለምጻሙ እምነትና ጸሎት ውስጥ ከጌታ ከኢየሱስ ጋር ምንድን ነው የምንማረው? ጥቂት ነገሮችን እንማራለን እና አንዳንድ ብዙ ማብራሪያ ሳልሰጥ ጊዜውን ለመቆጠብ እነዚህን ነገሮች እናገራለሁ። ይሄ ክፍል የጌታ ኢየሱስን ባህሪ እና እንዴት እንደሚቀረብ ያሳየናል። ደጋግሜ ተናግሬዋለሁ። እሱ በመጀመሪያ የሚቀረብ አምላክ ነው። አሁን በምድር ላይ ብዙ አማልክት የሚባሉ አማልክት ተብለው የሚጠሩ የተለያዩ የአምላክ ስም ያላቸው ነገሮች አሉ። በነገራችን ላይ እነሱ የእኛ አምላክ እግዚአብሔር ስሞች አይደሉ። የእኛ አምላክ እግዚአብሔር በጣም የተለየ ነው። ምን አይነት አምላክ ነው? የሚቀረብ አምላክ ነው። የሚሰማ የሚያይ የሚናገር አምላክ ነው። ደግሞ እውነተኛ መንፈስ በእውነት ልክ እንደዚህ እንደ ለምጻሙ ሊቀርቡት የሚፈልጉ ሰዎችን የሚቀረብ አምላክ ነው። እግዚአብሔር የሩቅ አምላክ አይደለም። ከስትንፋሳችን ይልቅ የቀረበ ነው። ለዚህ ነው እኔ እምተቸው እዚህ ከዚህ ሐዋሳ መሄድ አዲስ አበባ መሄድ የተለየ ሀገር እከሌ የሚባል ሰው አለ በሚባልበት ጊዜ ሁሉ መሄድ ትክክል አይደለም። ምክንያቱም እግዚአብሔር የትም ቦታ የሚገኝ አምላክ ነው። ክብር ለእግዚአብሔር ይሁን። ሁለተኛ እሱ የሚቀረበው በእምነትና በአክብሮት ነው። እግዚአብሔር ጣዖት አይደለም። አሁን ብዙ የፕሮቴስታንት ቤተ ክርስቲያን ውስጥ የአምልኮ ሲጀመር የሚደረገው ጭፈራ ለእግዚአብሔር በፍጹም ተደርጎ አይታወቅም። በፍጹም ተደርጎ አይታወቅም። በፍጹም መድረክ ላይ ወጥተው እዚህ ቅዱስ ቃል በሚ- በሚ- በሚሰበክበት ቦታ ላይ ሰዎች ይጨፍራሉ። በፍጹም ተደርጎ አይታወቅም። ይሄ በክርስትና እምነት በሁለት ሺህ ዓመት ታሪክ ውስጥ ይህ ልዩ እንቅስቃሴ ነው። እግዚአብሔር የሚቀረበው በፍጹም አክብሮት በፍጹም እምነት ነው የሚቀረበው። ጣዖታት ፊት የሚቀርቡ ሰዎች ናቸው የሚጨፍሩ፣ የሚደንሱ፣ አይምሯቸውን የሚስቱ። እግዚአብሔር ፊት እንደዚህ አይደረግም። ሶስተኛ እግዚአብሔር ጸሎትንና ልመናን የሚሰማ አምላክ ነው። እንዴት አይነት ግሩም አምላክ ነው! አሁን ተመልከቱ። ከኛ እዚህ በእድሜ ያነሰችው እዚህ እዚህ ካለ ነው ሳምራዊት ናት። እና በእድሜ ደግሞ በጣም ከሁላችን የሚያነሰ እዛ አጉጆ አለ ሂዊ እና እኛ የመጸለይ ናፍቆት ኖሮን የምንጸልይ ከሆነ እኩል እነሱን ይሰማል እኔን እንደሚሰማ እግዚአብሔር ጸሎትን የሚሰማ አምላክ ነው። በጣም የሚገርም አምላክ ነው። ሌላው ነጥቤ እሱ ችግራችንን ለማስወገድ ፈቃደኛ ነው። እግዚአብሔር እኮ ፈቃደኛ ነው። እኛን ሊረዳን ይፈልጋል። በቃ እኛን መርዳት ደስታው ነው። ፈቃደኛ ነው እኛን ለመርዳት ደግሞ እኛን ለመርዳት ሲፈቅድ፣ እኛን ለመርዳት የሚያስችለውን ኃይልና ችሎታ ስልጣን፣ ወይም ጉልበት ወይም ማንኛውንም ነገር የማድረግ ነገር ከሌላ ተበድሮ አይደለም የሚያመጣው ከፕሬዚዳንት ትራምፕ ወይም ፑቲን አይበድርም። እግዚአብሔር ሁሉ የሞላው ነው። እነሱ ምንም የላቸው እሱ ማድረግ የሚችለውን አያደርጉም። ስለዚህ እግዚአብሔር እኛን ለመርዳት ፈቃደኛ ደግሞም ሁሉ የሚችል ሁሉ ያለው ነው። እሱ የተናገረው ነገር ሁሉ ደግሞ ይሆናል። አሁን ተመልከቱ። በጣም በሁለት የአማርኛ ፊደሎች የተቀናበረች ቃል ናት፣ ንጻ የምትለው እወዳለሁ አለና ንጻ ነው ያለው ወዲያው። ለምጹ ምን ሆነ? ከላው ላይ ተገፈፈ። የተናገረውን ሁሉ የሚያደርግ አምላክ ነው። ብቻ ይናገር። አሁን ይህም ለምጻም ሰውዬ እንደዚህ ነው ያለው፣ ብትፈቅድ ፈቃድህ ከሆነ ትችላለህ። አምላክ ነው ይችላል። ስለዚህ እናንተ ጥያቄያችሁን ይዛችሁ ብትፈቅድ ብላችሁ ከጠየቃችሁት ለእግዚአብሔር የሚሳን ምንም ነገር የለም። ለዚህ ነው በግዕዝም ማቀው አባባል አለ እስመ አልቦ ነገር ዛይሳኖ ለእግዚአብሔር የሚል ለእግዚአብሔር የሚሳ ነው፣ ምንም ነገር የለም፣ ምንም ነገር የለም። እግዚአብሔር የሚሳ ነው። ስለዚህ እወዳለው ንጻ የሚለው ቃል እንደወጣ ሰዎች እያዩ ሰውየው ለምጹ ከላዩ ላይ ተገፈፈ። ስለዚህ ወገኖች በሱ ማመንና በሱ መዳን በእምነት ውስጥ ማድረግ ያለብንን ነገሮች እንድናደርግ ታላቅ ማነሳሻ ማንቀሳቀሻ ይሆንልናል። በየትኛውም የህይወት ዘመናችሁ ጌታ ኢየሱስ እንደዚህ አምላክ እንደሆነ ብታስታውሱ የሚቀረብ እኛን ለመርዳት ፈቃደኛ የሆነ እና በሁሉ ላይ ስልጣን ያለው ልመናን የሚሰማ ችግራችንን ለማስወገድ እኛ ጎን ለመቆም ፈቃደኛ መሆኑን ሁሌ ብናውቅ እኛ እግዚአብሔር በጣም የሚረዳን ሰዎች እንደሆንን ሰዎች እያዩ ምስክርነታችንም እየደመቀ መኖር እንችላለን። እግዚአብሔር ይባርካችሁ።